የዲደብሊው ዜና ሰላም ጤና ስጥልን። ወደ አድማጮች ዜና እናሰማለን። በቅድሚያም ዋና ዋናዎቹ። ረሃብን እንደ ጦር መሣሪያ መጠቀም ተቀባይነት የለውም ሲሉ የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ አሳሰቡ። ጉተሬዥ ይህን ያሳሰቡት ሁለተኛው የተባበሩት መንግስታት የምግብ ሥርዓቶች ጉባኤ ዛሬ አዲስ አበባ ውስጥ በሚገኘው የድርጅቱ የአፍሪካ ኢኮኖሚክ ኮሚሽን ጽፈት ቤት ሲጀመር ባስተላለፉት የቪዲዮ መልእክት ነው። በጋና በስተ ሰሜን ምስራቅ በምትገኘው ባውኩ በተባለች ግዛት የተፈጠረውን ጎሳን መሰረት ያደረገው ግጭትን ለማብረድ የሀገሪቱ መንግሥት የመከላከያ ሰራዊቱን ማዝመቱን አስታወቀም። ኤር ፍሎት የተባለው የሩሲያ አየር መንገድ የመረጃ ፍሰት ስርዓቱን ባልታወቁ መረጃ መንታፊዎች ጥቃት እንደደረሰበት የኩባንያው ባለሥልጣናት አስታወቁም። በዚህ ችግር ምክንያት ከ50 በላይ በረራዎች ለመሰረዝ ተገድዷል። አንድ ራሱ ዝምተኛ ቁራ ብሎ የጠራ አድራሻውን አመስጥሮ የያዘው ቡድን ለጥቃቱ ኃላፊነት ወስዷል። የተባበሩት መንግሥታት ድርጅት የሰብዓዊ መብት ኮሚሽን የባለሙያዎች ቡድን ሩሲያ ባርነት ብሎ በጠራው በስደተኛ ሴቶች ላይ የምትፈጽመውን የመብት ጥሰት እንድታቆም ጠየቀ። ስደተኛ ሴቶች በቀን እስከ 20 ሰዓታት ያለ ክፍያ እንዲሰሩ እንደሚገደዱና ወሲባዊ ጥቃት እንደሚፈጸምባቸው ዛሬ ይፋ ባደረገው ልዩ ሪፖርት ገልጸዋል። ዜና በዝርዝር ረሃብን እንደ ጦር መሳሪያ መጠቀም ተቀባይነት የለውም ሲሉ የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ አሳሰቡም። ጉተሬዥ ይህን ያሳሰቡት ሁለተኛው የተባበሩት መንግሥታት የምግብ ስርዓቶች ጉባኤ ዛሬ አዲስ አበባ ውስጥ በሚገኘው የድርጅቱ የአፍሪካ ኢኮኖሚክ ኮሚሽን ጽሕፈት ቤት ሲጀመር ባስተላለፉት የቪዲዮ መልእክት ነው። በኢትዮጵያና በጣሊያን ትብብር የተዘጋጀው ይህ ጉባኤ ዘላቂ የምግብ ዋስትናን ለመገንባት ሀገራት የጋራ ጥረት እንዲያደርጉ ጥሪ የቀረበበት ነበረ። በመድረኩ ንግግር ያደረጉት የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ እንደ ሀገር በምግብ ራስን ለመቻል ቁርጠኛ ቁርጠኝነት መኖሩን በመጥቀስ የሀገር ውስጥ ምርትን ለማሳደግ የዚህ ዓላማ ማዕከላዊ ሐሳብ መሆንንም ጠቅሷል። በሀገር ውስጥ ምርት ላይ ሀብት ፈሰስ እያደረግን ነው። ከውጭ በሚገቡ ምርቶች ላይ ያለውን ጥገኝነት በመቀነስ ህዝባችንን እና የወደፊት ህይወታችንን የሚያገለግሉ ጠንካራ ስርዓቶችን እየገነባን ነው። ድህነት እየተባባሰ፣ ግጭቶች እየጠነከሩ መሆኑን የተናገሩት የጣሊያን ጠቅላይ ሚኒስትር ጆርጂያ መሎኒ፣ ይህም ማህበረሰቦችን ለጥቃት፣ ለሽብር ወይም ለግዳጅ ስደት የበለጠ ተጋላጭ እንደሚያደርጋቸው በመጥቀስ ለምግብ ዋስትና የጋራ ጥረት ጥሪ አድርጓል። የምግብ ዋስትና በሁሉም ረገድ የፖለቲካ ጉዳይ ነው። ነገር ግን ከምንም በላይ የኢኮኖሚ ጉዳይ ጭምር ነው። ከድህነት ከስቃይና ከረሃብ ጋር እያለን ከምግብ ስርዓቶች ራሳችንን ከወሰንን ከባድ ስህተት እንሰራለን። የምግብ ስርዓቶች የእድገትና የኢኮኖሚ መሻሻል ሞተሮች ናቸው፣ በተለይ በጣም ደካማ ለሆኑ ሀገሮች። በጉባኤው በአካል ያልተገኙት የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ በቪዲዮ ባስተላለፉት መልእክት ረሃብን እንደ ጦር መሳሪያ አድርጎ መጠቀም ተቀባይነት የለውም ማለታቸውን የአዲስ አበባው ወኪላችን ሰለሞን ሙጬ ዘግቧል። ወደ ሀምሳ የሚሆኑ የሀገር ሽማግሌዎችና የሃይማኖት አባቶች በህወሀትና የኢትዮጵያ ፌዴራል መንግሥት መካከል የተፈጠረውን መካከረር ለመሸምገል ዛሬ በመቀለ ከትግራይ ክልል ጊዜያዊ አስተዳደር ባለሥልጣናት ተወያዩ። በሌላ ወገን በትግራይ ደቡብ ምስራቅ ዞን አድ ጉደም ከተማ ታጣቂዎች ሰላማዊ ሰልፈኞችን ለመበተን በወሰዱት እርምጃ የአንድ ሰው ሕይወት ማለፉን የአካባቢ ባለሥልጣናት ተናግረዋል። ከ12 የኢትዮጵያ ክልሎችና ሁለት የከተማ አስተዳደሮች የተውጣጡ የሀገር ሽማግሌዎች፣ አባገዳዎችና የንግድ ማኅበረሰብ ተወካዮች ከትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ እንዲሁም ሌሎች የክልሉ ባለሥልጣናት ጋር በወቅታዊ ጉዳዮች ላይ ተወያይተዋል። በውይይቱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በትግራይ በኩል የሚጀመር ጦርነት በፍጹም አይኖርም ሲሉ ለሀገር ሽማግሌዎቹ ተናግረዋል። የሚል ሽማግሌ የተፋበት ሀገር አይነት ሆነን ነበር። አሁን ያ አልፏል። ያ ወደኋላ መመለስ የሚፈልግ በእርግጠኛነት ትግራይ ወደዛ መመለስ ከዚህ ጦርነት የሚዲያ የሚባለው ነገር እንተው፣ የጦርነት ዝግጅት የሚባለው የኢትዮጵያ ፌዴራል መንግስትም ለተፈናቃዮች ጥያቄ ምላሽ እንዲሰጥ እንዲሁም በትግራይ ዳግም ግንባታ አጀንዳዎች እንዲሰራም ፕሬዚዳንቱ ጥሪ አቅርበዋል። በሌላ ዜና በትግራይ ደቡባዊ ምስራቅ ዞን አድ ጉደም ከተማ ታጣቂዎች ሰላማዊ ሰልፈኞቹን ለመበተን በወሰዱት እርምጃ የአንድ ሰው ህይወት ማለፉን የአካባቢው ባለሥልጣናት ተናግረዋል። የወጀራት ወረዳ የጸጥታ ኃላፊ አቶ ወረዳይ ሓጎስ በዞኑ የተካሄደውን ሽሙሽርን ለመቃወም የወጣውን ሰልፈኛ ለመከላከል በሚል በጸጥታ ኃይሎች በተተኮሰ ጥይት የአንድ ሰው ህይወት ማለፉን ለዶቼ ቨለ ተናግረዋል። ይህ በእንዲህ እንዳለ ቲቢኤስ እና ቲፒኤም የተባሉ የግል ቴሌቪዥን ጣቢያ ጋዜጠኞች በአካባቢው የታቀደውን ሰላማዊ ሰልፍ ለመዘገብ በመጓዝ ላይ ሳሉ በታጣቂዎች ታግተዋል። ከተፈቱ በኋላም የነዋሪዎቹ ሰላማዊ ሰልፍ በመከታተል ላይ ያሉ ለድጋሚ እስርና እንግልት መዳረጋቸውን የሚዲያዎቹ ኃላፊዎች በጋራ ባወጡት መግለጫ አስታውቋል ሲል ሚሊዮን ኃይለ ስላሴ ከመቐለ ዘግቧል። በጋና በሰሜን ምስራቅ በምትገኝ ባውኩ ተብላ በምትታወቀው ግዛት የተፈጠረውን ጎሳን መሠረት ያደረገ ግጭት ለማብረድ የሀገሪቱ መንግሥት የመከላከያ ሰራዊቱን ማዝመቱን አስታወቀም። በአካባቢው በሚኖሩ ሁለት ጎሳዎች በተለያዩ ምክንያት ግጭቶች የሚፈጠሩ ቢሆንም ሰሞኑ በተፈጸመ ጥቃት ግን ተጨማሪ ሰዎች ማለትም ቁጥራቸው በውል ያልታወቁ ተጨማሪ ሰዎች መገደላቸውን ነው የተነገረው። ማማፕሩሲና ኩሳሲ በተባሉ ጎሳዎች መካከል የተፈጠረውን ግጭት ለማስቆም በባህላዊ የምሽምግልና መንገድ ቢሞከርም ግጭቱ ማብረድ እንዳልተቻለ የመንግሥት ቃል አቀባይ ፊሊክስ ክዋይ ገልጸዋል። በቅርቡ በተፈጠረ ግጭት የኩሳሲ መሪና ሦስት ተማሪዎችን ጨምሮ ቁጥራቸው በውል ያልታወቀ ሲቪሎች መገደላቸውን ተከትሎ ግጭቱ እየተፋፋመ በመሄዱ መንግስታቸው ሁኔታውን ለማብረድ ወታደሮቹን ማሰማራቱን ገልጿል። ይህ ዶቼ ቬለ ነው። የተባበሩት መንግስታት ድርጅት የሰብዓዊ መብት ኮሚሽን የባለሙያዎች ቡድን ሩሲያ ባርነት ብሎ በጠራው በስደተኛ ሴቶች ላይ የሚፈጸም የመብት ጥሰት እንድታቆም ጠየቀ። ስደተኛ ሴቶች በቀን እስከ 20 ሰዓታት ያለ ክፍያ እንዲሰሩ እንደሚገደዱና ወሲባዊ ጥቃት እንደሚፈጸምባቸው ዛሬ ይፋ ባደረገው ልዩ ሪፖርት ገልጿል። በሩሲያ አለ ስላለው የስደተኞች የሰብዓዊ መብት ጥሰት ያተተው ሪፖርቱ ህገወጥ የሰዎች አዘዋዋሪዎች በተለይ ሴት ስደተኞች በአነስተኛ ስቆዎች እስከ 20 ሰዓታት ያለ ክፍያ እንዲሰሩ ከማስገደዳቸውም በላይ ጾታዊ ጥቃት እንደሚደርስባቸው አክሏል። እንዲያም ሲል በጾታዊ ጥቃቱ ምክንያት ሲያረግዙ ጽንሱን እንዲያስወርዱ እንደሚገደዱ፣ የወለዱ እንደሆነም ደግሞ ልጆቻቸው እንደሚታገቱ በሪፖርቱ ተመልክተዋል። ይህ ለአስርተ ዓመታት ስር ሰዶ ሰዶ የዘለቀ ያለውን የዓመፅ ድርጊት የሚፈጸምባቸው በዋናነት የካዛኪስታንና የኡዝቤክስታን ሴት ስደተኞች መሆናቸውንም አክሏል። በሩሲያ የተንሰራፋው ዘመናዊ ባርነት ለማስቆም እና በአጥፊዎች ላይ ህጋዊ እርምጃ በመውሰድ በኩል የሩሲያ መንግሥት ዳተኛ እንደሆነ ቡድኑ ወቅሷል። ባለሙያዎቹ በመጨረሻም የሩሲያ ባለሥልጣናት አፋጣኝና ቁርጠኛ እርምጃ እንዲወስዱ አሳስበዋል። በዚህ ይፋዊ ሪፖርት ላይ የሩሲያ ባለሥልጣናት ይህ ዜና እስከተጠናቀረበት ጊዜ ድረስ ያሉት ነገር አለመኖሩን አዣንስ ፍራንስ ፕረስ ዘግቧል። በጀርመን ከሚውኒክ በስተምስራቅ በሚገኝ ሪንዲገን በተባለ አካባቢ አንድ ባቡር ከሃዲዱ ተንሸራተው በመውደቁ ሦስት ሰዎች ሲሞቱ ከአርባ በላይ መቁሰላቸውን ፖሊስ አስታወቀም። ባቡሩ የተንሸራተተው በአካባቢው በነበረው ከባድ ዝናብ መሆኑን ፖሊስ ገልጿል። የጀርመኑ የባቡር ኩባንያ ዶች ባን ዋና ሥራ አስኪያጅ ሪቻርድ ሉት ለተጎጂ ቤተሰቦች በአደጋው የተሰማቸውን ሐዘን የገለጽ ሲሆን አደጋውን ለማጣራት ለሚደረገው ጥረት ሙሉ ድጋፍ እንደሚያደርጉ ቃል ገብቷል። የአካባቢ ፖሊስ በበኩሉ በአደጋው የባቡሩ ሹፌር አንድ ተለማማጅና አንድ ተሳፋሪ ሕይወታቸው ሲያልፍ 41 መንገደኞች ደግሞ ከፍተኛ ጉዳት እንደደረሰባቸው ገልጿል ሲል አሶሺትድ ፕሬስ ዘግቧል። ኤርፍሎት የተባለው የሩሲያ አየር መንገድ የመረጃ ፍሰት ስርዓቱን ባልታወቁ መረጃ መንታፊዎች ጥቃት እንደደረሰበት የኩባንያው ባለሥልጣናት አስታወቁም። በዚህ ችግር ምክንያት ከ50 በላይ በረራዎች ለመሰረዝ ተገድዷል። አንድ ራሱ ሳይለንት ክሮ በተቀራራቢ ትርጉም ዝምተኛ ቁራ ብሎ የጠራውን አድራሻውን አመስጥሮ የያዘው ቡድን ለጥቃቱ ኃላፊነት ወስዷል። ሩሲያ በዩክሬን ላይ ወረራ ከፈጸመችበት እንደ ጎርጎርሳውያን አቆጣጠር ከየካቲት 22 ወዲህ በሩሲያ አየር መንገዶች ላይ ተመሳሳይ የሳይበር ጥቃት ይፈጸሙ ነበረ። ይሁንና ከጊዜያዊ መደናቀፍ የዘለለ እስከ በረራ ማሰረዝ የደረሰ ጉዳት ደርሶ እንደማያውቅ መረጃዎች ያመለክታሉ። የአየር መንገዱ ባለሥልጣናት ለሮይተርስ እንዳሉት ባለሙያዎቻቸው ጉዳቱን ለመቀነስና ችግሩን ለመፍታት እየሰሩ ነው። ምን ያህል ጊዜ እንደሚፈጅባቸው ግን ከመግለጽ ተቆጥቧል። በሌላ ዜና አንድ ራሱን ዝምተኛ ቁራ ብሎ የጠራው አድራሻውን መስጥሮ የያዘው ቡድን ለጥቃቱ ኃላፊነት ወስዷል። ቡድኑ አክሎም የአየር መንገዱ ሰርቨሮች ሰብሮ በመግባት የዋና ሥራ አስፈጻሚውን ጨምሮ የሠራተኞች ኮምፒውተር በቁጥጥር ስር ማድረጉን ገልጿል። ይሁንና ይህ እርምጃ የወሰደበት ምክንያት አልገለጸም። ጉዳዩ ከዩክሬን የሳይበር ጥቃት ይያያዝ አይያያዝ እስካሁን የተባለ ነገር የለም። ሮይተርስ የዜና ወኪል ኃላፊነቱን ስለወሰደ ቡድን ከነፃ ምንጭ ለማረጋገጥ መቸገሩን አክሏል። የሩሲያ ጠቅላይ አቃቤ ሕግ ጽህፈት ቤት በበኩሉ ጉዳዩን አጣርቶ ለሕግ እንደሚያቀርብ አስታውቋል። ይህ ዶቸ ቨለ ነው። አድማጮች ዜናውን ለማጠቃለል ዋና ዋናዎችን አንዴ በድጋሚ ላስታውሳችው፣ ረሃብን እንደ ጦር መሣሪያ መጠቀም ተቀባይነት የለውም ሲሉ የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ አሳሰቡም። በጋና በስተ ሰሜን ምስራቅ በምትገኝ ባውኩ በተባለች ግዛት የተፈጠረውን ጎሳን መሠረት ያደረገው ግጭት ለማብረድ የሀገሪቱ መንግሥት የመከላከያ ሰራዊቱን ማዝመቱን አስታወቀም። ኤርፍሎት የተባለው የሩሲያ አየር መንገድ የመረጃ ፍሰት ስርዓቱ ባልታወቁ መረጃ መንታፊዎች ጥቃት እንደደረሰበት የኩባንያው ባለሥልጣን አስታወቁም። የተባበሩት መንግሥታት ድርጅት የሰብአዊ መብት ኮሚሽን የባለሙያዎች ቡድን ሩሲያ ባርነት ብሎ በጠራው በስደተኛ ሴቶች ላይ የሚፈጸውን የመብት ጥሰት እንድታቆም ጠየቀም። አድማጮች ለሰዓቱ ያልነው ዜና በዚሁ አበቃም።